ሁለቱም ፓርቲዎች ዛሬ በጠሩት ጋዜጣዊ መግለጫ የተገኘ ነው ሶስት የሚዲያ ተቋማት ብቻ ነበርን። ይህ ያለው አድላዊ የሚዲያ ሽፋን ማሳያ መሆኑን በመግለጽ የጀመሩት የድርጅቶቹ የሥራ ኃላፊዎች በቅድመ ምርጫ ጥናት ታዩ ያሉትን ችግሮች በስፋት ዘርዝረዋል። አቶ አማኒኤል ሞጊሶ፣ የወላይታ ብሔራዊ ንቅናቄ ሊቀመንበር፣ የጪዎችና የመራጮችን ምዝገባ አፈጻጸም ስራ ሂደት የማስተባበር የመቆጣጠር የመከታተልና የመገምገም ስራ የምርጫ ቦርድ ሰራተኞች ሆኖ ሳለ በበርካታ የምርጫ ጣቢያዎች የገዢው ፓርቲ ካድሬዎች ተክቶ ይሰራሉ። ማሳያ በሶዶ ዙሪያ ሁለት ምርጫ ክልል ባሉ የምርጫ ጣቢያዎች የቀበሌ ሊቃነ መናብረት የመራጮች ካርድ ለተፎካካሪ ፓርቲ አባላት እንዳይሰጥ በምርጫ ጣቢያዎች ተገኝቶ ይከለክሉ ነበር። በርካታ ምርጫ ጣቢያዎች የቀበሌ ካድሬዎች የመራጭ ካርድ በቀጥታ ወስዶ ለመረጡት ሰው ሲያድሉ ነበር። የመምረጥ መብቱ በሕግ ወይም ደግሞ በፍርድ ቤት እገዳ ያልተጣለበት ማንኛውም ኢትዮጵያዊ አስፈላጊውን መስፈርቶችን አሟልቶ በአካል ወይም ደግሞ ምርጫ ክልል በመሄድ ለምርጫ መመዝገብ ሲኖርበት ሕግን በመተላለፍ የገዢ ፓርቲ ካድሬዎች ብልጽግናን ይመርጣሉ ተብሎ በሚታመኑ ዜጎች በሌለ ሰው ስም እየመዘገቡ በርካታ የምርጫ ካርዶችን መቀበላቸውንና እስካሁን ድረስ በቀበሌ ካድሬዎች እጅ የይስሙላ ስም የተሰጣቸው በርካታ ትርፍ የምርጫ ካርዶች መገኘታቸው ለአብነትም በዳሞት ጋሌ 01 ምርጫ ክልል ለአንድ ግለሰብ 90 የምርጫ ካርድ ተይዞ ለምርጫ ክልሉ ሪፖርት ተደርጓል። የወላይታ ሕዝቦች ዴሞክራሲያዊ ግንባር ሊቀመንበር አቶ ጎበዜ ቦአ በበኩላቸው ተከታዩን አክለዋል። ገዢው ፓርቲ የምርጫ ካርድ የያዙትን ግለሰቦች ቤት ለቤት በመሄድ የመራጭ ካርድ ኮድ መዝግበው በመያዝ ዳግም በመመዝገብ እያንዳንዱ ካርዱን ለገዢው ፓርቲ እንዲሰጥ ማስጠንቀቂያ ይሰጣል፣ ለዛም ተግቶ ይሰራል። ከአርሶ አደሩ ካርድ አምጡ በማለት ተቀብሎ የመራጭ ካርድ ኮድ ቤት ለቤት በመሄድ እየመዘገቡ የአምፑልን ምልክት ከምርጫ ካርድ ጋር በስፒል በማያያዝ ብልጽግናን መርጣቸዋል፣ ከእንግዲህ ሌላ አትምረጡ እየተባለ ማስጠንቀቂያ ስል እየተሰነዘረ ይገኛል። መራጮች በሁሉም ወላይታ አካባቢ በአሁኑ ሰዓት አንድ ለአስር እዝ ስር ተጠርንፎ ይገኛሉ። የሴፍቲኔት ተጠቃሚ የሆኑ ድሆችን እና አርሶ አደሮች የተፎካካሪ ፓርቲ አባልና ደጋፊ በመሆናቸው የእርዳታ እህል ተከልክለዋል ለቅስቀሳ ስራ ሙዚቃ ያቀናበሩላቸው ሁለት አርቲስቶች ላለፉት ሁለት ወራት እስር ላይ መሆናቸውንና እና ሌሎች በርካታ አባላትና ደጋፊዎች እስር ከስራ ማባረር ደሞዝ ማገድና በርካታ ኢሰብአዊ ያሉት ድርጊቶች እንደሚፈጸምባቸው ኃላፊዎቹ በዝርዝር ጠቅሷል በጉዳይ ላይ ያነጋገር ናቸው የዞኑ ምርጫ ቦርድ ምክትል ኃላፊ አቶ ሙልጌታ ሻንካ ተከታይን ብለዋል። እንግዲህ እንግዲህ ያለውን ነገር እውነታውን ሳይደብቁ መናገሩ ጥሩ ይመስለኛል። እውነታውን ያለውን ፋክቱን የት ጋ ነው የሚለውን ነገር እንደ ምርጫ ቦርድ ያለኝን ነገር ተወሰነ ነገር ሼር ባደርግ ደስ ይለኛል። አንደኛ አሁን እስር ጋር ያለው ነገር በሁለት መልክ ብናየው ጥሩ ነው ማስበው የታሰሩ ይኖራሉ አሉ። ከዚህ በፊት የነበሩ የታሰሩ ሰዎች እንዳሉ ይገበኛል። ነገር ግን እነሱ የተከሰሱበት ሂደቱ ወይም ወንጀሉ እና አሁን እየተደረገ ያለው ነገር ስለማይገናኝ መገናኝ ነገሮች አሉ። የታሰሩም ነበሩ፣ ያስፈታናቸውም አሉ፣ እንዲሁም ደግሞ ከስራ የተባረሩም አሉ የተመለሱም አሉ ። ደመወዝ የተያዘባቸውም ነበሩ። አጠቃላይ እንግዲህ አንዱ ፓርቲ ብቻ ደለን ማነሳለሁ ስቲል እንደው ደግሞ ያልተፈቱ ነገሮችም አሉ። ይህም ክደን ደብዳቤን ጽፈናል፣ ግን ምላሽ ያልተገኘ ነገር አለ። በተለይ በሎሶሶሬ ላይ አንድ እጩ ወደ ስራ አልተመለሰም። እሱም ምን የሚደብቀው ነገር የለም። ከዛ በተረፈ ይሄ ባነር ዳርና የሚባለው ነገር እንግዲህ ሁሉም ጋ ችግር አለ እሱ በፓርቲዎች ላይም ችግር አለ። በገዢ ፓርቲ ላይም ችግር አለ። የሁለቱም ፓርቲዎች አመራር አባላት ችግሮቹ ካልተፈቱ በምርጫው ለመሳተፍ ወይም ላለመሳተፍ በፓርቲዎቻቸው ደረጃ ውሳኔ እንደሚያስተላልፉም ገልጿል። ለዲደብሊው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።